በሙስና ወንጀል ተጠርጥረው በእስር ላይ በሚገኙት የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የቀድሞ ኃላፊዎችና ነጋዴዎች ላይ ሁለት መቶ ሰላሳ ምስክሮች ማሰባሰቡን መርማሪው ቡድን አስታወቀ። ተጠርጣሪዎቹ የዋስ መብታቸው እንዲከበር ቢጠይቁም ፍርድ ቤቱ ተጨማሪ የአስራ አራት ቀን ጊዜ ለመርማሪው ቡድን ፈቅዷል። ከአዲስ አበባ መለስካቸው አመሀ ዝርዝሩን ያቀርባል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን ሰኔ 17ና 18 ቀን 2005 ዓ ምት ይጠበቅ እንደነበረው በእነ አቶ ገብረ ዋህድ ወልደ ጊዮርጊስና በእነ አቶ መላኩ ፈንታ ምርመራ መዝገቦች ላይ ባለፉት 14 ቀናት ውስጥ ያከናወናቸውን የምርመራ ስራዎች ለፌዴራሉ ፍርድ ቤት ሁለተኛውን ወንጀል ችሎት አቅርበዋል። በዚሁ መሠረት መርማሪ ቡድኑ የእያንዳንዱን ተጠርጣሪ ስም እየጠቀሰ ያገኘውን የሰነድ ማስረጃ ባይዘረዝርም በአንዳንዶቹ ተከሳሾች ላይ ይህን ለማድረግ ጥረት አድርጓል። በተጨማሪም የ96 ምስክሮችን ቃል መቀበሉን ለፍርድ ቤቱ ገልጿል። ቃላቸውን ያልተቀበላቸው 74 ምስክሮችና 60 የሙያ ምስክሮችን በጠቅላላ 230 ምስክሮች ማሰባሰቡን የመርማሪ ቡድኑ ለፍርድ ቤቱ አስረድቷል። አቶ ገብረ ዋህዶ ለጊዮርጊስም ጊዮርጊስን ጨምሮ በአስር ተጠርጣሪዎች ላይ መርማሪ ቡድኑ ፈጽመዋል ካላቸው የወንጀል ድርጊቶች አኳያ ማስረጃዎችን ማሰባሰቡንና ቀሪ የሰውና የሰነድ ማስረጃዎችም እንዳሉ ለፍርድ ቤቱ ዘርዝረዋል። ተጠርጣሪዎቹ ፈጽመዋል ካላቸው የወንጀል ድርጊቶች መካከል ከቀረጥ ነጻ የገቡ የሆቴልና የግንባታ እቃዎች ለታለመላቸው ዓላማ እንዳይውሉ ማድረግ፣ የፍራንኮ ቫሉታ ፈቃድ ከገባ ስሚንቶ ጋር በተያያዘ ባለሥልጣኑ ክስ ቢመሠረትም የወቅቱ ተጠርጣሪዎች በክሱ እንዳይካተቱ ማድረግን፣ የተመሰረቱ ክሶች በሕገ ወጥ መንገድ እንዲቋረጡ ማድረግንና የመሳሰሉትን ይጨምራል። የአቶ ገብረ ዋህድ ወልደ ጊዮርጊስን ባለቤት ኮሎኔል ሃይማኖት ተስፋይን አስመልክቶ የምርመራ ቡድኑ እንዳለው በተጠርጣሪዋ የተሰወረ ሰነድ መኖሩን ፍንጭ አግኝቷል። ስለሆነም ክትትል እያደረገ እንደሚገኝ ገልጾ ኮሎኔል ሃይማኖት ሙኒት ኃላፊነቱ የተወሰነ የግል ኩባንያ በተሰኘ ድርጅት ተቀጣሪ ሆነው ሲሰሩ የባለቤታቸውን ስልጣን ከለላ በማድረግና በጥቅም በመተሳሰር ከግብር ስወራ ጋር መጠርጠራቸውንና ቀሪ ምርመራ ማከናወን እንዳለበት ለፍርድ ቤቱ በመዘርዘር ተጨማሪ የ14 ቀናት የምርመራ ጊዜ እንዲፈቀድለት ጠይቋል። የተጠርጣሪ ጠበቆች አስተያየታቸው እንዲሰጡ ተጠይቀው ምርማሪው ቡድን የጠየቀው የተጨማሪ የምርመራ ጊዜ ተገቢ እንዳልሆነና ተጠርጣሪዎቹ ከ42 ቀናት በፊት በቁጥጥር ስር ሲውሉ በቂ ማስረጃ መሰባሰቡ በይፋ የተነገረ በመሆኑ ጥያቄው ምክንያታዊ አለመሆኑን በተቀራራቢ አገላለጽ አስረድተዋል። ደንበኞቻቸውም የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። በትናንትና ዕለት የታየው የምርመራ መዝገብ ደግሞ የገቢዎችና የጉምሩክ ባለሥልጣን ዋና ዳይሬክተር የነበሩትን አቶ መላኩ ፈንታን ጨምሮ ዘጠኝ ተጠርጣሪዎች ተካተቱበት ነበረ። መርማሪ ቡድኑ በዚህም መዝገብ ያከናወነው የምርመራ ስራ ተመሳሳይ እንደሆነ ለፍርድ ቤቱ አስረድቷል። በዚህ መዝገብ አዲስ ነው ብሎ ቡድኑ ያቀረበው የስራ ክንውን ቢኖር 13 ሚሊዮን ብር በቤታቸው ውስጥ ቀብረው እጅ ከፍንጅ የተያዙትን የተጠርጣሪ መርክነህ አለማየሁን ወንድም አቶ ብርሃኑ አለማየሁንና የወንድማማቾቹ ዘመድ መሆናቸውን የተናገሩትን አቶ ገተረው ሀጢያን በዋስ መልቀቁን ነው። ቡድኑ በእነ አቶ መላኩ ፈንታ መዝገብ ተጨማሪ ማስረጃዎች ማሰባሰብ እንዳለበት አስታውቆ ተጨማሪ 14 ቀናት የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቆችም ሆኑ ተጠርጣሪዎች ጥያቄውን ተቃውሞ ቢከራከሩም ፍርድ ቤቱ የመርማሪ ቡድኑን ጥያቄ ተቀብሎ ተጨማሪ 14 ቀን ሰጥቶታል። ምንነቱ አልታወቀም በሚባል ህመም ይሰቃያሉ የተባሉት በሚኒስትር ማዕረግ የገቢዎችና የጉምሩክ ባለስልጣን የቀድሞ ዋና ዳይሬክተር አቶ መላኩ ፈንታ ሕክምና እየተደረገላቸው እንደሆነ ታውቋል። የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን እሳቸውን ጨምሮ ሌሎች የባለስልጣን መስሪያ ቤቱን ኃላፊዎችና ነጋዴዎችን በቁጥጥር ስር በማዋል ምርመራ ከጀመረ ከአንድ ወር በላይ ሆኗል። አሁን የተሰጠው ተጨማሪ 14 ቀን ምርመራ ጊዜ ለአራተኛ ጊዜ መሆኑ ነው። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ